ህወሓትን ለመዋጋት የኢትዮጵያ ህዝብ ቀስቃሽ አያስፈልገውም። ከኢትዮጵያ ሀገር አድን ግብረ ኃይል የተሰጠ ወቅታዊ መግለጫ ኦገስት 19 2021። ለ27 ዓመታት በህወሓት የጭቆና ቀንበር ሲማቀቅ የነበረው የኢትዮጵያ ህዝብ ህወሓትን እንዲታገል ቅስቀሳ ያስፈልገዋልን? ህዝቡ በተለይም በአማራ ክልል አስታጥቁን እያለ ለመንግስት ውትወታውን አቋርጦ በማያውቅበት ሁኔታ ተመችቶት እንደተኛ ሁሉ ለመቀስቀስ መሞከር ስሜት ይሰጣልን? በእውነት እንነጋገር ከተባለ መቀስቀስ ያለበት የተናጠል ተኩስ አቁም ያወጀውና የአማራ ልዩ ኃይልና መከላከያ ከቁልፍ ቦታዎች እንዲያፈገፍጉ ትዕዛዝ የሰጠው መንግስት ነው ወይስ ከፍተኛ መሥዋዕትነት በመክፈል ህወሀትን ከኮረም ባሻገር ያሳደደው ህዝቡ? ለረጅም ጊዜ በመታሰር በመገደል ለከፍተኛ ስቃይ ተዳርጎ አካለ ጎዶሎ በመሆን በማንነቱ በመዋረድ በመዘረፍና ከሀገር በመሰደድ ከፍተኛ መስዋዕትነት ከፍሎ ህወሀትን ከሶስት ዓመት በፊት ከስልጣን ያባረረው ህዝብ በተለያየ መንግስታዊና ግለሰባዊ አሻጥርና ሴራ እንደገና እንዲያንሰራራ የተደረገውን ህወሀትን እንዲዋጋ ቅስቀሳ ሊደረግለት ይገባልን? ከአማራው ጋር የማወራረደው ሂሳብ አለኝ ያለውን ህወሀት ከተከዜና ከኮረም ወዲያ ለማሻገር በተለይ አማራው መቀስቀስ ያስፈልገዋልን? ህዝቡ ለሀገሩ ለወገኑና ለክብሩ ቅስቀሳ ያስፈልገዋል ብሎ ማሰብ አንድም ህዝቡን በደንብ አለማወቅ ነው፣ ሌላም በመንግስት በኩል በየጊዜው የተሰሩ ሴራና ስህተቶችን ለመሸፈን መሞከርና እንዲሁም የግል ዝና ለማትረፍ መባከን ነው ብለን እናምናለን። ህዝቡ በጋራ ሆኖ አባቶቹ በጋራ ያቆዩለትን ሀገር ዳር ድንበሯን ከጠላቶቿ በመጠበቅ ለሚቀጥለው ትውልድ ማስተላለፍ እንዳለበት ማንም ሊነግረውና ሊያስተምረው አይገባም። ቢሆንም በተለይም ፊት ለፊት ከጠላት ጋር ሲፋለም ከጀርባው ሴራ የሚጎነጎንበት ከሆነ፣ ያስለቀቀውን መሬት ለቀ ውጣ የሚባል ከሆነ፣ ከጠላት የማረከው መሳሪያ ተሰብስቦ የሚወሰድበት ከሆነ፣ ሲደራጅ አትደራጅም የሚባል ከሆነ፣ አንተ ያልመከርክበት ህገ መንግስት ለአንድ ክልል ብቻ ተብሎ አይለወጥም የሚባል ከሆነ በስተ ሰሜን አማራው ከህዋት ጋር ሲፋለም ኗሪነታቸው በኦሮሚያ ክልል የሆኑ የአማራ ሚሊሻዎች ትጥቃቸውን በግድ እንዲፈቱ እየተደረገ የሆን ተብሎ ለኦነግ ሸኔ እርድ የሚጋለጡ ከሆነ እንዴት ነው ህዝቡ፣ በተለይም አማራው በህዋት ላይ ያልተከፋፈለ ትኩረት ሊኖረው የሚችለው? ለመሆኑ በአፋር ክልል ለማንም የማፈግፈግ ትእዛት ሳይሰጥ በአማራ ክልል ግን ከኮረም ከአላማጣና ከቆቦ የአማራ ልዩ ኃይልና ሚሊሻ እንዲያፈገፍጉ ለተደረገበት ክስተት መልስና ማብራሪያ የሚሰጥ አካል አለን? ለምንድን ነው ወገናችንን በተለይም በሀገሩ ዳር ድንበርና በወገኑ ህልውና የማይደራደረውን አማራውን በተደጋጋሚ በተወሳሰበ ሴራ ልቡን የምናደማውና ምሬት የምንፈጥርበት በውጭ ሀገር በሰላማዊ ሰልፍ ላይ የአማራ መጨፍጨፍ ዓለም እንዳያውቀው የከለከለ ስብስብና በግለሰብ ደረጃ ብዙ ነገር የምንጠብቅባቸው የተወሰኑ ግለሰቦች ባዘጋጁት ህዝባዊ የትብብር ጥሪ የውይይት ፕሮግራም ላይ በአማራው ላይ የተፈጸመውን የዘር ማጥፋት ወንጀል ላለመጥቀስ የዙሪያ ጥምጥም ሲሄድና በሀገር አንድነት ስም አማራው ለደረሰበትና እየደረሰበት ላለው ሰቆቃ በከፊልም ሆነ በሙሉ መጠየቅ የሚገባውን አካል ላለማስቀየም ጥንቃቄ ሲደረግ ማየት እንዴት ልብ ይሰብራል። ውድ ወገናችን ሆይ፣ በተለይም ብዙ ስቃይ ያስተናገድከውና በማስተናገድ ላይ ያለው አማራ ወገናችን ሆይ፣ ፈተናዎች ከእለት ወደ ዕለት እየከፉና እየጨመሩ ሲሄዱ እንጂ ሲቀንሱ እየታዩ አይደለም። ማንኛውንም አይነት ፈተና ለዘመናት ተወጥተሃል። ያለ ጥርጥር አሁን የገጠመህንም ትወጣዋለህ። ቢሆንም ጠንቅቀ ማወቅ ያለብህ የስነ ልቦና ሰለባ ሊያደርጉ የሚፈልጉት ነፍጠኛ ጨቋኝ ሰፋሪና መጤ እያሉ የሚከሱና የሚያንገላቱ ብቻ አይደሉም። ከአብራክህ የወጡ አማሮችም ከሌሎች ያለበቂ ምክንያት ከሚጠሉ ጋር እየተናበቡ እያስጠቁ መሆኑን ላፍታም መዘንጋት የለብህም። በማንነት ግድያ የሚፈጽሙ የሚፈጽሙብህ ህወሀትና ኦነግ ሸኔ ቢሆኑ ቢሆኑም ካንታው አብራክ የወጡም ልጆችህ ባልተናነሰ ሁኔታ ጉዳት እያደረሰብህ እንደሆነ ማመንም ቢያቀትህ አምነ ልትቀበል ይገባል እንላለን። ትናንት እያንዳንዱን ካፋቸው ጠብ የሚለውን ቃል ታከብርላቸው የነበሩ ግለሰቦች ዛሬ ለአንተ ሳይሆን መጨፍጨፍን ለማያምን መሪ የካድሬነት ስራ እየሰሩብን ነው። ጠላቶች ከውስጥም ከውጭም ስለሆኑ ከእስከ ዛሬ በተለየ መንገድ ልትደራጅ ይገባል እንላለን። ከፊት ለፊት ረጅም ጉዞ ይጠብቀሃል። በጊዜያዊ ድል ሳትሳከር በምታምናቸው መሪዎች ዙሪያ እየተሰባሰብክ ለራስህና ለሀገርህ ህልውና የጀመርከውን ተጋድሎ ከግቡ እንድታደርስ ጥሪያችን እናቀርብልሃለን። ጀግናው ወገናችን ሆይ፣ ስለ ኢትዮጵያ አንድነት አስፈላጊነትና ስለ ህወሀት ምድራዊ ገሃነምነት ማንም ሊደሰኩርልህ አይገባም። ከሌሎች አገር ወዳድ ወገኖች ጋር በመሆን የኢትዮጵያን ዳር ድንበር ለማስከበር ስትታገል ለህልውናህም ጭምር እንድየታገልክ መሆን እንዳለበት ለአንተ አንነግርህም። የሀገር ህልውና ከአንተ ህልውና ጋር የተያያዘ ስለሆነ ከምንም የበለጠ ለራስ ህልውና ቅድሚያ መስጠት እንዳለብህ እንደተገነዘብክ የሚያጠራጥር አይደለም። ለራስህና ለሀገር ህልውና የሞት የሽረት ተጋድሎ እያደረግ ባለበት ሰዓት በሀገር ጉዳይ ዳር መቆም የለም የሚል ጥሪ የሚያቀርቡልህን ለመሆኑ ዳር የቆመውን ለይታችሁ አውቋችኋልን ብለ ልጠይቃቸው ይገባል እንላለን። ጀግናዊ አማራ ህዝብ ወይ በአንተ ላይ ባለፉት ሰላሳ ዓመታት በተለይም ባለፈው ሶስት አመት የደረሰውን ስቃይና ግፍ ጥቃቅን የፖለቲካ ልዩነት ተብሎ መጠቀስ ነበረበትን? ሰቆቃ የራስህ ጥፋት በሚመስል መልክ መቅረብ ነበረበትን? የራስህን ግብዝነት ወይም ኢጎ ወደ ጎን ጥለህ እኛን ምሰል መባል ነበረብህን? ዲያስፖራ የምትገኝ ወገናችን ሆይ፣ በገንዘብህም፣ በዲፕሎማሲም፣ በእንባህም መቼ ነው ለወገን ያልደረስከው ሰቆቃውን ሰቆቃ ያላደረግከው? በሀገር ጉዳይ ዳር መቆም የለም ከመባልህ በፊት እንደ ወትሮህ የተቻለን እያደረግህ ካልነበረብን ነው ወይስ ለወገንህ የምትዘረጋለት ሁሉ በተወሰኑ አካሎች እጅ ብቻ መድረስ አለበት? አገር ወዳድ ወገናችን ሆይ ለዘመናት አባቶች እንዳደረጉት ለውድ ሀገርህ ምንጊዜም በጋራ መቆም አለብህ። የአማራና የአፋር ክልል በከፊል በወያኔ ወራሪ አኬልዳማ ከመሆናቸው በፊት የድረሱልኝ ጥሪ አቅርበህ ነበር፣ ግን ሰሚ አላገኘህም። ስለሆነም በጥብቅ የምናሳስብህ በመንግስት መዋቅር ውስጥ በተሰገሰጉ ሴረኞችና ሆድ አደር ካድሬዎች በተደጋጋሚ በስልታዊ ማፈግፈግ ስም ሆን ተብሎ ለአደጋ ስለተጋለጥክ ራስህን ከኋላህም ከፊትህም እንድትጠብቅ ነው። ያንተ ሕልውና ለአገርህ ሕልውና ዋስትና ነውና። ኢትዮጵያ በክብር ለዘላለም ትኑር! አንድነት ኃይል ነው! የኢትዮጵያ አገር አድን ግብረ ኃይል በሰሜን አሜሪካ።